የትግራይ ጠገዴና የአማራ ጠገዴ በሚባሉ አዋሳኝ ወረዳዎች የነበሩ የወሰን ችግሮች መፈታታቸውን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን አስታውቀዋል። በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙሪያ አንድነት ጉባኤ መጠናቀቁን ምክንያት በማድረግ ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ከዚህ አንጻር የተሰራው ስራና የተገኘው ውጤት ለጉባኤው ታዳሚዎች መቅረቡን ተናግረዋል። ዘርዘር ያለ ዘገባ ይዘናል። በዚህ እስክንድር ፍሬው ነው ከአዲስ አበባ የላከው። ነሆ ወደ ዕለቱ አብይ ርዕስ ስንለፍ የትግራይ ጠገዴና የአማራ ጠገዴ በሚባሉ አዋሳኝ ወረዳዎች የነበሩ የወሰን ችግሮች መፈታታቸውን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አስታውቀዋል። በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙር የአንድነት ጉባኤ መጠናቀቁን ምክንያት በማድረግ ከአሜሪካ ድምጽ ጋር ቃለምልልስ ያደረጉት የቃል አቀባዩ አቶ ንጉሱ ጥላሁን እንዳሉት ከዚህ አንጻር የተሰራው ስራና የተገኘው ውጤት ለጉባኤው ታዳሚዎች ቀርቧል። እስክንድር ፍሬው ተከታዩን ዘገባ ልኳል። በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙር የአንድነት ጉባኤ ከሁለቱ ክልሎች የተውጣጡ 1300 ተሳታፊዎች እየተገኙበት እንደሆነ የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ማምሻውን ለአሜሪካ ድምፅ አስረድተዋል። ጉባኤው በሐምሌ ወር በመቀሌ የተካሄደው ጉባኤ ቀጣይ መሆኑንም ጠቁመዋል። ቀደም ያለው የመቀሌ ጉባኤ የትግራይ ጸገዴና የአማራ ጸገዴ በሚባሉ ወረዳዎች የነበሩ ችግሮች እንዲፈቱ አቅጣጫ ማስቀመጡን አቶ ንጉሱ አስታውሰዋል። በተቀመጠው አቅጣጫ መሰረት የተሰሩ ስራዎች ውጤት ማስገኘታቸውን፣ ይሄም ለጉባኤው መቅረቡን አቶ ንጉሱ አብራርተዋል የሁለቱ ክልል መንግስታት የአካባቢውን ህብረተሰብ፣ በአስተሳሰብ መልኩ የወሰኑን ችግር ፈትተዋል። ስለዚህ በግጭት ደረጃ ይታይ የነበረው ይሄ ነው ማለት ነው። ፈትተዋል ሲሉ፣ እንግዲህ ቀደም ሲል ከሰጡት ቃለ ምልልስ የተረዳሁት አቶ ንጉሱ የሁለቱ ክልሎች አዋሳኝ በሆኑት የትግራይ ጸገዴ እና የአማራ ጸገዴ ወረዳዎች የነበሩ ችግሮችን ነው እያወሩ ያሉት ይመስለኛል። ይሄ ተፈትቷል ነው እያሉ ያሉት። ይሄ በሁለቱ ወረዳዎች አጎራባሽ ወረዳዎች ህዝብ ተሳትፎ የሁለቱ ክልል ከፍተኛ አመራሮች ችግሮቹን በሰከነ ሁኔታ እጅግ መደማመጥ ባለበት ሁኔታ ፈጥተዋል። ይሄ ለህዝቡም ግልጽ ተደርጓል። ፈጥተዋል ሲሉ ምን ተደረገ? መፍትሄው ምን ሆነ? መፍታት ማለት ቦታ ይገባኛል ጥያቄ የነበረባቸው ቦታዎች ነበሩ፣ ወሰኑ እዚህ ነው የለም እዚያ ነው የሚል ማለት ነው። ስለዚህ አሁን የአማራ ክልል ወሰን ማካሄድ ጀምሮ መሆን እንዳለበት እዛች ቦታ ላይ ማለት ነው። በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግልጽ ቦታዎቹን ጠቅሶ፣ ቀበሌዎችን ጠቅሶ፣ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው። ይሄ ደግሞ በዋናነት የቀበሌዎቹን ህዝብ የአካባቢውን ህዝብ አማክሩ አሳትፎ ውሳኔ ተወስኗል። ህዝበ ውሳኔን የተካሄደው አቶ ንጉሱ ምን ብለን ነው የምንጠራውን? ውሳኔው የተሰጠበትን መንገድ የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው በማ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው እንጂ ህዝበ ውሳኔ አልተካሄደም። ህዝበ ውሳኔ ማለት የድምፀ ውሳኔ ድምፅ ከሆነ ወይም የምርጫ መልክ ከሆነ ወደዛ የሚያስወስድ ነገር የለም። ለምን በጋራ የአካባቢውን ህዝብ አሳትፎ መወሰን ማለት የምርጫ ህግ ተከትሎም ይሄ መሄድ አይደለም። ህዝቡ በነገራችን ላይ ጉዳዩን በደንብ በቅርበት የሚያውቀው እና የሚኖርበት ሁኔታ ስላለ በቀላሉ በውይይት በምክክር ነው የፈታው። ይህንን አመራሩ አቅጣጫ እየሰጠ የህዝቡን ፍላጎት መሰረት አድርጎ እንዲፈታ አድርጓል ማለት ነው። የትግራይ ጸገዴ እና የአማራ ጠገዴ ስለሚባሉት ወረዳዎች እዛ የነበረው ችግር መፈታቱን ገልጸውልኛል። የወልቃይት ጉዳይ ተነስቶ ይሆን በቀደመው የመቀሌ ጉባኤም ይሁን በአሁኑ የጎንደሩ ጉባኤ አቶ ንጉሱ? ይህ ጉዳይ በተለያዩ መድረኮች ይነሳል። በይህ መድረክ ተሳታፊዎች አንስተውታል፣ ተገቢው መልስም ተሰጥቶታል። ወልቃይትን የሚመለከተው ጉዳይ የወልቃይትን ጥያቄ ወልቃይት አካባቢ ያለ ህዝብ ጥያቄውን ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል ይህንን ጥያቄ ማቅረብ የሚችለው የማንኛውንም የወልቃይት ብቻ ሳይሆን የትኛውም አካባቢ የሚኖር ህዝብ ማንኛውንም መነሳት አለበት የሚለው ጥያቄ ለሚኖርበት ክልል መንግስት ማቅረብ እንደሚችል የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍሎኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርዓት የመለሰ ስርዓት ያስቀመጠ ህገ መንግስታዊ ስርዓት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞው ሁሉ በዚህም መድረክ ተነስቶ ምላሽ ተ። እንግዲህ አቶ ንጉሱ ይህ ህዝብ ለህዝብ መድረክ ነው ቢባልም ከሁለቱ ክልሎች አመራሮች በተጨማሪ የሁለቱ ክልሎች ገዢ ፓርቲዎች ከፍተኛ አመራሮች ለምሳሌ የህወሓት መስራች አባል አቶ ስብሃት ነጋ፣ የብአዴን መስራች አባል አቶ በረከት ስምኦን ሌሎችንም ተመልክተናል። ከፍተኛ ባለስልጣናት በጉባኤው ላይ ውሳኔዎቹ በዚህ ጉባኤ ላይ የሚተላለፉት በመቀሌውም የተላለፉት ሊሆኑ ይችላሉ። አሁን በጎንደርም ገዢ ናቸው፣ አስገዳጅ ናቸው ማለት ይቻላለሁ? ይሄንን ይመልሱልኝ። በመጀመሪያ ደረጃ እነዚህ አመራሮች መስታተፋቸው ለህዝብ ለህዝብ መድረኩ ትትት አስተዋጽኦ ያበረክታል፣ አቅጣጫ ያስቀምጣል፣ ይደግፋል። እንዲያውም ቡራቱ ዘረፈትግሞል የመነሻ ጽሁፍ አቅርበዋል። ህዝቡም ታዳሚም በእጅጉ ያደነቀው በሞቀ ሁኔታ የተወያየበት ጽሁፍ ማለት ነው። ከዛ ባሻገር የተወሰነው ውሳኔ የህዝቦችን ሰላም ማጠናከር ነው፣ አብሮ መኖር፣ መቻቻልና መከባበር፣ አብሮ መልማትን ነው። ውሳኔ እንኳን አሳለፈ ቢባል የደረሰባቸው ድምዳሜ፣ እነዚህ ድምዳሜዎች የህዝብ ስለሆኑ በእነዚህ ድምዳሜዎች አዛዥና ታዛዥ የለም። ገዥና በእነዚህ ድምዳሜዎች ከህዝብ የመነጩ የህዝብ ናቸው። አመራሩ ምናልባትም በእነዚህ ውሳኔዎች፣ በእነዚህ ሀሳቦች ተገዢ የሚሆንበት እና ተገዶም የሚሰራበት በህዝብ ፍላጎት የሚገደድባቸው ውሳኔዎች እንጂ ህዝብ ህዝብ ላይ የሚጫኑ ውሳኔዎች አይደሉ፣ ከህዝብ ለህዝብ የመጡ ሀሳቦች በመሆናቸው ማለት ነው። ግጭቶች ከተነሱባቸው ምክንያቶች አንዱ እርስ ቀደም ሲል ግጭቶች ነበሩ ብለዋል። በሁለቱ ክልሎች መካከል የነዚህ የጸገዴና ጸገዴ ወረዳዎች እንደዚሁም የወልቃይት ጉዳይ አንዱ ነው። አሁንም ይሄ ጉባኤ የሁለቱ ክልሎች አንድነት ጉባኤ በሚካሄድበት ወቅት ተቃውሞዎችም እንደነበሩ በባህር ዳርና በጎንደር ይሄንን ያረጋግጡልናል። ተቃውሞ ያሰሙ ነበሩ ባህር ዳርም ጎንደርም የሚሉ የማህበራዊ ድረገጽ መረጃዎች ናቸው። እንግዲህ የጎንደር ህዝብ ከትግራይ አዋሳኝ ጀምሮ ሰሮቃ ከሚባለው ከታች አርማጭ ብሎ ከታች ጀምሮ ተነስቶ እስከ ጎንደር ድረስ እንግዶቹ በሚመጡበት ቦታ ሁሉ በደመቀ ሁኔታ አቀባበል አድርገዋል። የጎንደር ከተማም ህዝብ በተለያዩ አካባቢዎች በተለያዩ ክፍለ ከተማዎች ያለውን ቤት ያፈራውን ብሉልኝ ጠጡልኝ እያለ አስተናግዷል። አልፎ ተርፎም ህብረተሰቡ እያዋጣ ሙክትም ሰንጋም አቅርቦ እንግዶቹን አስተናግዷል። በውይይቱም ሂደት ደማቅ ተሳትፎ አድርጓል። ከዛም አልፎ ተርፎ ከየክፍለ ከተማው ህዝብ ለትግራይ ከተሞች የማስታወሻ ስጦታ ሰጥቷል። ከተማ ውስጥ እዛው ስለነበር በነበርንበት ሂደት እንግዶቹ ጉብኝት አድርገዋል፣ ተዟዙረዋል። ኮሽ ያለ ነገር የለም። ኮሽታውም የሚኖረው ተቃውሞውም ሰልፉም ያለው ምናልባት ሶሻል ሚዲያው መንደር ኮምፒውተር ውስጥ ከሆነ ተደርጎ ሊሆን ይችላል። አንድ ይሄ ነው። ሁለተኛ ምኞት ሊሆን ይችላል ይሄ ጉዳይ ምንም ይሁን ምን ግጭቶች የነበሩ መሆናቸው ማንም አሌሌል አይችልም። በጎንደር ከተማም አስከፊ ነገር እንደነበረ ማንም ሊክድ አይችልም። እነዚህ ጉዳዮች የተከሰቱ ችግሮች ምክንያታቸው ምንም ይሁን ምን ማንንም አያስደስቱም፣ ማንንም ሳያስቆጩ አያልፉም። ግን እነዚህ ነገሮች ተከስተዋልና ሰው የሰው ህይወት ማለፉ ንብረት መውደሙ ቅራኔ ውስጥ መግባታችን የሚያስቆጭ ቢሆንም መሆን የሌለበት ቢሆንም በኢትዮጵያን የማይመጥን ቢሆንም ተከስቷል። ይሄ በዚህ ሂደት የተከሰቱ የጉዳቶች የጠፋው የሰው ህይወት፣ የወደመው ንብረት፣ የሰው አካል በእጅጉ ያሳዝናል። ይሄን ለማለት ብቻ የሚባል አይደለም። ነገር ግን እነዚህ ጉዳቶች ከደረሱ በኋላ ጎንደር ተጎድተዋል አካባቢው ተጎድተዋል ህዝቡ ተጎድቷል ጎንደር ከተማን መልሰን መገንባት የለብንም ወይ ወደ ጎንደር ቱሪስት መምጣት የለበትም ወይ የህዝብ ለህዝብ ትስስር ገመድ ተበጥሶ ነው ወይ መቅረት ያለበት ምክንያቱም ምንም ይሁን ምን ስለዚህ በየትኛውም ወገን ማንም ሰው የትሚ ኑርየት የትኛውም ህዝብ ሰላማዊ ህዝብ በመቀራረቡ ሰላም በመውረዱ አንድነት በመምጣት በሬ ወለደ ያልተደረገ ያልተፈጸመ ነገር መንዛት የትኛውንም ወገን አይጠቅምም። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የክልሉ መንግስት ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜዎት፣ በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ።